የትም ታይቶ በማያውቅ ሁኔታ እየተጭበረበረ ያሉትን ኢህአደግ ሙሉ በሙሉ አሸናፊ ያደረገውን የሁለት ሺህ ሁለቱን ብሔራዊ ምርጫ ውጤት በመቃወም ኢትዮጵያን አስመልክቶ ዩናይትድ ስቴትስ የምትከተለውን ፖሊሲ እንድትቀይር ለመጠየቅ ዛሬ ሰላማዊ ሰልፍ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ወጥተዋል። ባልደረባችን አሉላ ከበደ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በዋይት ሀውስ ደጃፍ የተካሄደውን ይህንኑ ሰልፍ ተከታትሎ ተከታዩን ይዞ ተመልሷል። ኖ ፒስ ኢን ኢትዮጵያ ኖ ዲሞክራሲ፣ ኖ ፒስ ኢን ኢትዮጵያ፣ ነጻነት በሌለባት ኢትዮጵያ ሰላም የለም፣ ዲሞክራሲ በሌለባት ኢትዮጵያ ሰላም የለም፣ ለነጻነት ይቁሙ የሚሉ መፈክሮችን አሰምተዋል። ማርች ፎር ፍሪደም የተባለውና የፖለቲካና የማህበራዊ ለውጥ አቀንቃኝ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን የተሰባሰቡበት ቡድን በጠራው በዚህ ሰልፍ ቁጥሩ የበዛ ሕዝብ ተሳትፏል። ከፍ ያለው ወበቅ በነበረው የዋሽንግተን የበጋ ጸሐይ ዝግ ብሎ መፈክሩን እያሰማ ከውጭ ጉዳይ ሚኒስቴር ወደ ዋይት ሀውስ በማቅናት ላይ የነበረው ሰልፈኛ ዓለም ባንክ ደጃፍ ሲደርስ ድንገት በቁጣ ድምፁን ቀየረ። በኢትዮጵያ ያለውን መንግሥት መርዳታችሁን አቁሙ፣ የዓለም ባንክ ሊያፍር ይገባል ሲል ሰልፈኛው የቅዋሜ ጩኸቱን አሰምቷል። ድህረ ምርጫው አካባቢ ቁም ይላል በእንግሊዝኛ የሰፈረበት ለሁለት ያነገቡት መፈክር ተዘራ ይባላሉ። በቀዳሚነት አስተያየታቸውን የሰጡኝ ሰልፈኛ የዋሽንግተን ዲሲ ነዋሪ መሆናቸውን ገልጸው ለሰልፉ የወጡትም እንደ ታክስ ከፋይ ዜጋ የዩናይት ስቴትስ መንግስት ለኢትዮጵያ የሚሰጠውን እርዳታ በአገሪቱ ካለው ሁኔታ ይልቁንም ደግሞ በቅርቡ ከተካሄደው ምርጫ ሂደትና ካሳየው ውጤት አንጻር እንዲመረምር የሚለውን በመደገፍ መሆኑን ይናገራሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በቅርቡ ያወጣውን መግለጫ በመደገፍና በተጨባጭም የፖሊሲ ለውጥ እርምጃዎች መታገዝ አለበት ያሉኝ ደግሞ ከሰልፉ አስተባባሪዎች አንዱ ናቸው። ዶክተር ካሳ አያሌው ይባላሉ። በውጭ ጉዳይ ሚኒስቴርም፣ በዋይት ሀውስም፣ በካፒታል ልም በዚህ ሰልፍ ልናከናውነው የፈለግነው ነገር አንደኛ የአሜሪካን መንግስት በቅርብ ጊዜ ኢትዮጵያ ስለተለጎነች ሁላ ምርጫ አስመልክቶ ያወጣውን የአቋም መግለጫ መደገፋችንን ለመግለጽ በሁለተኛውም ደረጃ ደግሞ ይህም መግለጫ መውጣት ብቻ ሳይሆን የሚያስከትሉ አንዳንድ እርምጃዎች መደረግ እንዳለባቸው የአሜሪካንን መንግስት ለማስታወስ ኢትዮጵያ ውስጥ የሚደረገውን የዲሞክራሲ ትግል እና ኢትዮጵያ ውስጥ ለዲሞክራሲ መስዋዕትነት እየከፈሉ ያሉ ወገኖችን በሙሉ ለመደገፍ ነበር። ተስፋ የምናደርገው የውጭ ጉዳይ ሚኒስትር ኢትዮጵያውያን አሜሪካውያን ጋር አብረው በመሆን ለአሜሪካ እና ለኢትዮጵያ የሚበጁ ነገሮች በህግ ጸድቀው ተፈጻሚነት እንዲኖራቸው ያደርጋል ብለን ነው እኛ የምንጠብቀው። ይህንንም ለማድረግ ከደብዳቤው ማስገባት ጋር ከውጭ ጉዳይ ሚኒስትር ጋር አብሮ ለመሆን የአሜሪካንንና የኢትዮጵያን ህዝብ ፍላጎት እንዲሳካ ለማድረግ ለመስራት የተወሰደ እርምጃ ነው። እኛ ኢትዮጵያውያን አሜሪካውያን ኢትዮጵያውያንና የኢትዮጵያ ወዳጆች ነን ሲል ይጀምራል ለዩናይትድ ስቴትስ ዋ የውጭ ጉዳይ ሚኒስተር ሂላሪ ክሊንተን እንዲደርስ የተጻፈውና ከእጃችን የገባው ደብዳቤ ዛሬ ከመስሪያ ቤት ወደ ጃፍ የተሰለፍ ነው። ገዢው ፓርቲና አጋሮቹ ዘጠና ዘጠኝ ነጥብ ስድስት በመቶውን የአገሪቱን ሸንጎ መቀመጫዎችና የክልል ምክር ቤቶችን ሙሉ መቀመጫ የተቆጣጠሩበት በእጅጉ የተዛባና የተጭበረበረ ምርጫ ውጤት በተሰማ ማግስት ነው። ይህ ምርጫ ከዚህ ቀደም በኢትዮጵያ በራሷም ሆነ በሌሎች የአፍሪካ ሀገሮች ከሚታወቁት የተጭበረበሩ ምርጫዎች ደረጃ አንጻር እንኳን ሲታይ ወደር የማይገኝለት አሳዛኝ የምርጫ ታሪክ የተዘገበበት ነው ሲልም ይኮንናል። በኢትዮጵያ ከአምባገነን አገዛዝ ወደ መልካም አስተዳደር ሰላማዊ ሽግግር ይደረግ ዘንድ ዩናይትድ ስቴትስ በዲፕሎማሲያዊም ሆኑ በሌሎች መንገዶች ግፊት እንድታደርግ ያለውን በመጠየቅ ለዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የቀረበው ደብዳቤ በዚያች አገርና በአካባቢው አገሮች እውነተኛ ዘላቂና አስተማማኝ ሰላም ሊመጣ የሚችለው ከኢትዮጵያ ሕዝብ ወገን እንጂ ሕዝቡን ከሚጨቁን ፈላጭ ቆራጭ አገዛዝ ጎን ሲሰለፉ አይደለም ሲል የዩናይት ስቴትስ መንግስት ያሳስባል። ደብዳቤውን ከተቀበለው የዩናይት ስቴትስ የውጭ ጉዳይ ሚኒስቴርም ሆነ በኢትዮጵያ መንግስት በኩል ሰልፉን አስመልክቶ ለጊዜው የተሰጠ አስተያየት የለም።